በሶማሌ ክልል በምርጫው ለመወዳደር የተመዘገቡ የፖለቲካ ፓርቲዎች አስፈላጊውን የምርጫ ዝግጅት እያደረጉ መሆናቸውን አስታወቁ። ከእጩ ምዝገባ ጋር በተያያዘ ለምርጫ ቦርድ ሲያቀርቧቸው የነበሩ ቅሬታዎችም በአብዛኞቹ መቀረፋቸውን ይናገራሉ። ባለፈው ሳምንት ወደ ጅጅጋ አምርቶ የነበረው ዘጋቢያችን አዲስ ቸኮል የተፎካካሪ ፓርቲ አመራሮችን አነጋግሮ ተከታይ ነው። በሶማሌ ክልል ለስድስተኛው ብሔራዊ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች ለምርጫው አስፈላጊ ዝግጅት እያደረጉ መሆናቸውን ለቪዮ ገልጸዋል። በክልሉ ለሚካሄደው ምርጫ ገዢው ፓርቲ ብልጽግናን ጨምሮ፣ ኦብነግ፣ የምዕራብ ሶማሌ ዲሞክራሲያዊ ፓርቲ፣ የነፃነትና እኩልነት ፓርቲ እንዲሁም ኢዜማ እጩዎቻቸውን አስመዝግበው ለምርጫ ዝግጅት እያደረጉ መሆናቸውን አስታውቀዋል። ኢዜማ፣ ኦብነግና ምዕራብ ሶማሌ ዲሞክራሲያዊ ፓርቲ በእጩ መዝገባ ወቅት ከጊዜ ጥበትና ከምርጫ ቦርድ ቅርንጫፎች ዝግጁነት መዘገየት እንዲሁም ከመልካም ምድር አመቻ ለመሆን አንጻር ማስመዝገብ ያልቻላቸውን እጩዎች በተመለከተ ለምርጫ ቦርድ የቀረቧቸው ቅሬታዎች አብዛኞቹ ምርጫ ቦርድ እንደፈታላቸው ዛሬ ለቪ አስታውቀዋል። ሆኖም አሁንም የሚቀሩ አሉባዮች ናቸው። በሌላ በኩል በምርጫ ጣቢያዎች ያሉ የመንግስት ሰራተኛ ምርጫ አስፈጻሚዎች አብዛኞቹ ለገዢው ፓርቲ ያዳላሉ የሚል ክስ ኦብነግና ምዕራብ ሶማሌ ቢያቀርቡም ምርጫ ቦርድም ሆነ ገዢው የሶማሌ ክልል ብልጽግና ፓርቲ ግን ወቀሰውን አልተቀበሉትም። የምርጫ ቦርድ እምነት በማይጣሉበት የምርጫ አስፈጻሚዎች ላይ አስፈላጊ ጥቆማ እንዲሰጥ ጥሪ ማቅረቡን ተከትሎ ከሶማሌ ክልል የቀረበ ጥቆማ ለመኖሩን የቦርዱ ቃል አቀባይ ሶላያና ሽመልስ ለቪ አስታውቀዋል። የኢዜማ ጅጅጋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጥላ መልኬ ፓርቲያቸው በሶማሌ ክልል የአማራ ፓርቲ ነው የሚል አረዳድ በአንዳንዶች እንዳለ ገልጸው ይህን አመለካከት ግን ፕሮግራማቸውን እያስረዱ እያሳመኑ መሆናቸውን ይናገራሉ። አንዳንድ የገጠመ ምንድነው፣ ዜማ የአማራ ፓርቲ ነው። አንዳንድ ቦታ ያጋጠመ ነገር ግን ዜማ ምሳሌ፣ ቀብድ ዳህር ወዳዳሪ የቀብድ ዳህር ልጆች ናቸው። እዛው ማህበረሰቡ የሚያውቃቸው ህዝቡን ለማስረዳት የሚችሉ ቋንቋም፣ በራሳቸው ቋንቋ የዜማ ፕሮግራሙ ሲያዘጋጅ የፖለቲካ ፕሮግራም ሁሉም በቋንቋው በሶማሊያ ቋንቋ ነው ሁሉም ክልሎች ሲንቀሳቀሱ ሁሉ ያሉ ማህበረሰቡ ማከበረ ነው። ቋንቋውንም ሁሉም ነገር ባከበረ መንገድ ነው የሚንቀሳቀሰው እና የራሳቸው ልጆች ናቸው። ምክንያቱም የዜማ የሚከተለው ትክክለኛ ፌዴራሊዝም ነው፣ ያልተማከለ አስተዳደር ነው። ያልተማከለ አስተዳደር ማለት ምሳሌ ወስደን ጅጅጋን፣ የጅጅጋ ልጅ አስተዳደር ሶማሌ፣ አማራ፣ ሌላው ሌላው አይደለም። የጅጅጋ ልጅ አስተዳደር እሱም፣ በህዝብ የተመረጠ በዛም አሁን ማህበረሰቡ እየተረዳ ነው። ያልተማከለ አስተዳደር እና ህዝባዊ ተቀባይነት ያላቸው እጩዎችን ማቅረብን በመስፈርትነት ቢጠቀሙም በመስፈርታቸው መሰረት በእጩዎች ያቀረቧቸው 66 ተወዳዳሪዎች መካከል ግን 62ቱ በብሔራቸው ሶማሌ መሆናቸውንም እግረ መንገድ ጠቅሰዋል። ያም ሆኖ አንዳንዶች ጎሳቸው እየተጠቀሰ ሁሉ ላለመመዝገብ እንቅፋት እንደሚያጋጥማቸው አቶ ጥላውን ይናገራሉ። የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ከ1960 ዎቹ ጀምሮ የትጥቅ ትግል ማድረጉን ትቶ ከሽግግር መንግስቱ ጀምሮ በክልሉ ፖለቲካ ላይ እየተሳተፈ የሚገኝ አንጋፋ የፖለቲካ ፓርቲ መሆኑን የሚናገሩት የፓርቲው ሊቀመንበር አቶ ሂር ሲዶን የክልሉ ምርጫ ቢያሸንፉ ክልሉን በተሻለ ሁኔታ ለመምራት የሚያስችል ፕሮግራም እንዳላቸው ይናገራሉ። ከዚህ በኋላማ ተወዳደሪን ካሸነፍ ሚኒስትሩ ያው ፕሮግራም አለ፣ እና ፕሮግራም ደግሞ እናስታወቃለን ህዝቡ በጊዜው ያስታወቅ ነው። ለወደፊቱም እናስታወቃለን። አሁን ካምፔኑ ሲጀመር ስብሰባዎችን ሊያካሂድ እናሳወቅ ነው። ይህ ድርጅት ነባር ድርጅት ነው። ለምሳሌ ቻርተሩ የፈረሙትን ፓርቲዎች አንዱ ነው። ሽግግር መንግስት ለበርካታ ዓመታት ሲያካሄድ የነበረውን የትጥቅ ትግል ትቶ በሰላማዊ መንገድ ለመታገል ወደ ሀገር የገባው ኦብነግ ከክልሉ ስፋት አንጻር ሁሉንም ነዋሪ ለመድረስ ቢቸገሩም አስፈላጊውን ዝግጅት እያደረጉ መሆናቸውን የፓርቲው ቃል አቀባይ አብዱል ቃድር ሀሰን ሂድ ሞጌ ይገልጻሉ። የምንችለውን ሁሉ እያደረግን ነው። የሶማሌ ክልል ሰፊና ህዝቡ ተበታትኖ የሚኖርበት ክልል ነው መሰረተ ልማትም ዝቅተኛ ነው። እናም ህዝቡን ለመድረስና ለማናገር አስቸጋሪ ነው። ግን የምንችለውን እያደረግን ነው። እጩዎቻችንን በሁሉም ቦታ ለማቅረብ እየጣርን ነው። መራጮቻችንን እያዘጋጅን ነው። ይህ ምርጫ ለሶማሌ ህዝብ አዲስ ነው። ለኢትዮጵያም አዲስ ይመስለኛል። ምርጫው እውነተኛ ነው ወይስ እንዳለፉት አምስት ምርጫዎች የውሸት ነው የሚለውን እናያለን። የምርጫ ስርዓቱም፣ ህጉም፣ መራጩም፣ አስመራጩም፣ የምርጫ ሂደቱም፣ ተቋማቱም፣ ሁሉም ነገር የውሸት ነበር። ህዝባችን የትክክለኛና ነጻ ምርጫ ልምድ የለውም። መራጮቻችንንና እጩዎቻችንን ለዚህ ማዘጋጀት ቀላል አይደለም። ግን የምንችለውን ሁሉ እያደረግን ነው ያሉ ከዚህ ባሻገር በክልሉ የተከሰተው ድርቅም በምርጫ ዝግጅታቸው ላይ ጥላው እንዳጠላበት ነው አቶ አዳ ነው የሚናገሩት። የክልሉ ገዥ ፓርቲ ብልጽግናም ለምርጫ ዝግጁ አይደለም፣ ሙሉ ስልጣኑ ጠቅለው ለመያዝ ነው ፍላጎቱ ሲሉ ይከሳሉ። የሶማሌ ክልል ብልጽግና ጽህፈት ቤት ኃላፊ አቶ ማህመድ ሻሌ ግን ክሱን አይቀበሉም። በክልላቸው ሁሉም ተፎካካሪ ፓርቲዎች በነጻነት እየተንቀሳቀሱ እንደሆነና አንድም ፖለቲከኛ አለመታሰሩን በማስረጃነት ይጠቅሳሉ። ሌሎች ተፎካካሪ ፓርቲዎች በተለይ ኦብነግን ፕሮግራም የለውም ብለው የሚከሱት አቶ ማህመድ ሻሌ የእርሳቸው ፓርቲ ብልጽግና ግን ከፖለቲካ ፕሮግራሙ ባሻገር በሶማሌ ክልል ባለፉት ሁለት ዓመታት ባስመዘገበው መርታ እንደሚመረጥ ተስፋ አላቸው። ሶማሌ ክልል እርስ በእርስም ሆነ ከሌላው አጎራባች ክልሎችም ካሉት የብሔር ብዙ ሕዝቦች ላይ የነበረውን አብሮነት ተበጥሶ ጥላቻና ጦርነት ለመፈናቀቅበት ሰሞኑን ነበር። ስለዚህ ከዛ ሁሉ ወተን ብዙ የተሰዘሙ ሴሮች ነበሩ ክልሉ እንዳይረጋጋ ይታወሳል። የክልሉ የቁቱ የነበረው አመራር እኛ ከዚህ ከወጣን እንደ በግዳድ ይሆናል ሶማሌ ክልል እንጂ መልሶ ተቋቁሞ አብሮ የሶማሌ ክልል እንደ ክልል የሚቀጥ ደግሞ እምነት የላቸው አልነበራቸውም። በተለያየ መድረኮችም ዛቻ ማስፈራሪያም ሲያደርጉ ነበር። ከዛ ተነስተ ዛሬ ክልል ደግሞ አብዛኛው በአገሪቱ ክፍል የተረጋጋና ሰላም ያለበት ክልል ማድረግ ችለናል። ስለዚህ ፖለቲካሊ ሰላምን ልማትም ብነሳ የነበሩት የሶማሌ ክልል በትምህርትም በጤናም መሰረት በመንገድም የተለያዩ ተአምር የተሰሩ ስራዎች አሉ። በሰራ ናቸው ስራዎች በለውጥም በሂደትም የሚያሳይ ናቸው። ተጨባጭ ነገሮችን ህዝቡ የነበረው ኤክስፔክቴሽን ከዛ በላይ ነው ይችላል። ምክንያቱም የነበረው ችግር ሁሉም በግሉ ለውጡ ኤክስፔክት የሚያደርገው ነበሩ ነበር። ያን ነገር ያው ማሟላት ሁሉም ይቻል ባይባልም በሰራ ናቸው ስራዎች ኤቨን ፖለቲካሊ ሜንታሊ ሰው ፍሪ ሆኖ ማስብ ከቻለም ትልቅ ነገር ነው። ከሳምንት በፊት ባገኘነው መረጃ መሰረት ብልጽግና፣ ኦብነግ፣ ኢዜማ፣ ነጻነትና ኩልነት ፓርቲ እንዲሁም የምዕራብ ሶማሌ ዲሞክራሲያዊ ፓርቲ በቅደም ተከተል በርካታ እጩዎችን ያስመዘገቡ ሲሆን የእጩዎቹን ቁጥር ግን እስካሁን ድረስ የተመዘገበና በምርመራ ሂደት ላይ ያለ ስለሆነ መናገር አልተቻለም። የተመዘገቡ እጩዎችን ቁጥር ከምርጫ ቦርድ ለማግኘት ያደረገው ጥረትም አልተሳካም። በክልሉ ካሉ ተወዳዳሪዎች መካከል የነጻነትና ኩልነት ፓርቲ ለማግኘት ያደረገነው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ